የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ ዛሬ ጠዋት በታጣቂዎች መገደላቸውን የወረዳው አስተዳደር አስታወቀ። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ባሰራጨው ዘገባ የወረዳው ምክትል አስተዳዳሪና የስራና ክህሎት ጽሕፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ዛሬ ጠዋት በተተኮሰባቸው ጥይት ሕይወታቸው ማለፉን አስታውቋል። የአፍሪቃ ህብረት ማደጋስካር ውስጥ ተደረገ ያለውን መፈንቅለ መንግስት ታወገዘ። ህብረቱ ትናንት ባወጣው መግለጫ የማደጋስካር ጦር ኃይል የሀገሪቱን የመንግስትነት ስልጣን መያዙን ተቃውሟል። የማደጋስካር ፕሬዚዳንት አንድሬ ራጆሊና ከሀገራቸው መሰደዳቸውን አረጋግጠዋል። በአፍጋኒስታን፣ በኮንጎ ዲሞክራቲክ ሪፐብሊክ፣ በሄቲ፣ በሶማሊያ፣ በሱዳንና በደቡብ ሱዳን በአሁኑ ጊዜ ቁጥሩ 14 ሚሊዮን የሚጠጋ ህዝብ በከባድ ረሃብ እየተሰቃየ ነው ሲል የዓለም የምግብ ድርጅት አስታወቀ። ድርጅቱ ዛሬ ባወጣው መግለጫ ይህን ያህል ቁጥር ያለው ህዝብ በረሃብ የሚሰቃየው በዓለም አቀፍ የምግብ እርዳታ መቀነስ ምክንያት መሆኑን ገልጿል። ዜናው በዝርዝር በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ ዛሬ ጠዋት በታጣቂዎች መገደላቸውን የወረዳው አስተዳደር አስታወቀ። የአስተዳደሩ መግለጫ ጠቅሶ የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባሰራጨው ዘገባ የወረዳው ምክትል አስተዳዳሪና የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ዛሬ ጠዋት 12 ሰዓት ተኩል ላይ ከመኖሪያ ቤታቸው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው ማለፉን አስታውቋል። አስተዳደሩ ለግድያው ጽንፈኛ ብሎ የጠራውንና በአካባቢው የሚንቀሳቀሰውን ታጣቂ ኃይል ተጠያቂ ነው ሲል በመግለጫው ከሷል። የግለሰቦች ህይወት በተለያየ ጊዜና ቦታ እየጠፋ እንደሆንም በመግለጫው ተጠቅሷል። ስለ ግድያው ተጨማሪ አስተያየት ለማግኘት ዶች በለ ለወረዳው ዋና አስተዳዳሪ ቢደውልም መልሼ እደውላለሁ ካሉ በኋላ ባለመደወላቸው ሀሳባቸውን ማካተት አልቻልንም። የአፍሪካ ህብረት ማዳጋስካር ውስጥ ተደረገ ያለውን መፈንቅለ መንግስት አወገዘ። ህብረቱ ትናንት ባወጣው መግለጫ የማዳጋስካር ጦር ኃይል የሀገሪቱን የመንግስትነት ስልጣን መያዙን ተቃውሟል። ማዳጋስካርን ለጊዜው ካባልነት አግዷልም። በሀገሪቱ በአስቸኳይ ምርጫ እንዲደረግና የሲቪል አስተዳደር እንዲመለስ ህብረቱ አሳስቧልም። አዲሱ የማደጋስካር ወታደራዊ መሪ ኮሎኔል ማይክል ራንድሪያን ሪራ ነገ አርብ ቃለ መሃላ ፈጽመው የመሪነቱን ስልጣን በይፋ እንደሚይዙ አረጋግጠዋል። የማደጋስካር ጦር ኃይል የአስተዳደርና የቴክኒክ አገልግሎት ጓድ አዛዥ ኮሎኔል ራንድሪያንሪና የፕሬዚዳንት አንድሬ ራጆሊናን አስተዳደር ይቃወሙ ነበረ። የ51 ዓመቱ ኮሎሌን የሚያዙት ጦር ባልደረቦች የማደጋስካር ወጣቶች የራጆሊናን አስተዳደር በመቃወም በተከታታይ የሚያደርጉትን ሰልፍ በግልጽ የተቀየጡት ባለፈው ቅዳሜ ነበረ። የጸጥታ ኃይላት ተቃውሞውን ለማዳፈን በወሰዱት የኃይል እርምጃ ከ20 በላይ ሰዎች ተገድለዋል። አመጹ በማየሉ ከሀገር የሸሹት ወይንም የተሰወሩት ፕሬዚዳንት ራጆሊና ጦር ኃይሉ ስልጣን መያዙን ተቃውመዋል። ይህ በእንዲህ እንዳለ ተከታታይ የተቃውሞ ሰልፍ ከተካሄደባቸው በኋላ የሸሹት የማዳጋስካር ፕሬዚዳንት አንድሬ ራጆሊና ከሀገራቸው መሰደዳቸውን አረጋገጡ። ርዕሰብሔሩ በሕይወታቸው ላይ ግልጽና እጅግ በጣም ከባድ ዛቻዎች እንደተሰነዘሩባቸው የጠቀሰው የፕሬዚዳንቱ ጽሕፈት ቤት ትናንት ማምሻውን ያወጣው መግለጫ ራጆሊና በሰኞና በማክሰኞ መካከል ከሀገር መውጣታቸውን አስታውቋል ዘገባዎች እንደሚሉት የ51 ዓመቱ ራጆሊና ባለፈው እሁድ ነበረ በፈረንሳይ ወታደራዊ አውሮፕላን ከሀገር የወጡት ሰኞ ባወጡት መግለጫ ደህንነቱ በተጠበቀ ስፍራ እገኛለሁ ከማለት ውጪ በትክክል የት እንዳሉ አልገለጹም ይህ ዶቼ ቬለ ዲደብሊው ነው በአፍጋኒስታን በኮንጎ ዴሞክራቲክ ሪፐብሊክ በሄቲ በሶማሊያ በሱዳንና ደቡብ ሱዳን ቁጥራቸው ወደ 14 ሚሊዮን የሚጠጋ ሰዎች በከባድ ረሃብ እየተሰቃዩ ነው ሲል የዓለም የምግብ ድርጅት አስታወቀ። ድርጅቱ ዛሬ ሮም በሚገኘው ጽህፈት ቤቱ የዓለም የምግብ ቀንን ባሰበበት ስነ ስርዓት ላይ ባወጣው ዘገባ ሰዎቹ በረሃብ የሚሰቃዩት በዓለም አቀፍ የምግብ እርዳታ መቀነስ ምክንያት መሆኑን አስታውቋል። ለድርጅቱ ከፍተኛ እርዳታ በመስጠት ቀዳሚውን ስፍራ ትይዝ የነበረው ዩናይትድ ስቴትስ በፕሬዚዳንት ዶናልድ ትራምፕ አስተዳደር የውጭ እርዳታን መሰረዟን አስታውቋል። ሌሎች ዋነኛ የሚባሉ ለጋሽ ሀገራትም የልማትና ሰብአዊ እርዳታን መቀነሳቸውን ገልጿል። ድርጅቱ እንዳለው በጎርጎሮሳዊ 2025 ዓ ምት ከቀደመው ዓመት በ40 በመቶ ያነሰ እርዳታ ነው ያገኘው። በዚህ የተነሳም በጎርጎሮሳዊ 2024 ዓ ምት 10 ቢሊዮን ዶላር የነበረው የድርጅቱ በጀት በዚህ ዓመት ወደ 6.4 ቢሊዮን ዶላር ዝቅ ብሏል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ የዓለም መሪዎች ኃላፊነታቸውን እንዲወጡ ተማፀኑ። ሊዮ ሮም በሚገኘው የተባበሩት መንግስታት የምግብና የእርሻ ድርጅት በምህጻሩ ፋኦ ጽሕፈት ቤት የዓለም የምግብ ቀን በታሰበበት በዛሬው ዕለት ዓለም አቀፉ ማህበረሰብ በረሃብና በጦርነቶች ምክንያት በልዩ ልዩ ስቃዮች ውስጥ ለሚገኘው በርካታ የዓለማችን ሕዝብ ትኩረት እንዲሰጡ ጥሪ አቅርበዋል። ሰማንያኛው የፋኦ ምስረታም በተከበረበት በዚሁ በዓል ላይ አሜሪካዊው ርዕሰ ሊቃነ ጳጳሳት ሊዮ ዓለም አቀፉ ማህበረሰብ የዓለማችንን አስቸኳይ የምግብ እርዳታ ሲጋፈጥ ትኩረቱን ወደ ሌሎች ጉዳዮች ማድረጉን እንዲያቆምም ተማጽነዋል። ሊዮ አሁንም የተራቡት ሲፈትኑን የአኗኗር ዘይቤያችንንና ቅድሚያ የምንሰጣቸውን ጉዳዮች እንደገና ልንፈትሽ፣ ሌሎች የደረሰባቸውን ስቃይም በእኛ እንደተፈጸመ አድርገን ልንወስድ ይገባል ሲሉም አሳስበዋል። የኬንያው ፖለቲከኛ የራይላ ኦዲንጋን አስከሬን የያዘው የሬሳ ሳጥን ዛሬ ከህንድ ወደ ኬንያ ከመጣ በኋላ ለሕዝብ እይታ በተቀመጠበት በአንድ ስታዲየም የጸጥታ ኃይሎች ጥይትና አስለቃሽ ጭስ ሲተኩሱ በአስር ሺዎች የሚቆጠሩ ሰዎች በፍርሃት መሸሻቸውን የፈረንሳይ ዜና አገልግሎት ኤፍፒ ዘገበ። ሰዎቹ የሸሹትም የጸጥታ ኃይሎች በካሳራኒ ስታዲዮም ለባለሥልጣናትና ለታዋቂ ሰዎች የተያዘውን ስፍራ ሰብረው ለመግባት የሞከሩ ሰዎችን ለመበተን መተኮስ ከጀመሩ በኋላ ነው። በኤኤፍፒ ዘገባ መሰረት በካሳራኒ ስታዲዮም ሐዘናቸውን ለመግለጽ በአስር ሺዎች የሚቆጠሩ ሰዎች ተገኝተዋል። የፈረንሳይ ዜና አገልግሎት ጋዜጠኞች ቢያንስ ሶስት ሰዎች መቁሰላቸውን፣ ከመካከላቸው አንዱም ጭንቅላቱ ላይ ከባድ ጉዳት እንደደረሰበት አይተዋል። ደጋፊዎቻቸው ባባ ወይም አባት ብለው የሚጠራቸው የኦዲንጋ አስክሬን በመጀመሪያ ወደ ሀገሪቱ ምክር ቤት ሊወሰድ ነበር። ሆኖም ደጋፊዎቻቸው በምክር ቤቱ አጥር ላይ መንጠላጠል በመጀመራቸው ባለስልጣናት ከከተማዋ ወጣ ብሎ ወደሚገኘው ወደ ካሳራኒ ስታዲዮም እንዲወሰድ ወሰኑ። ወደ ስታዲየሙ የሚወስደው ዋነኛው አውራ ጎዳናም በወቅቱ በደጋፊዎቻቸው ተጥለቅልቆ ነበረ። የኬንያ ፕሬዚዳንት ዊልያም ሩቶ በኦዲንጋ ሞት የሰባት ቀናት ሐዘን አውጀዋል። የኬንያ መንግስት ቴሌቪዥን ኦዲንጋ በሚቀበሩበት ቦንዶ በሚባለው ምዕራብ ኬንያ በሚገኘው የዘር ሀረጋቸው መቀመጫም በርካታ ሰዎች ተሰብስበው አሳይቷል። የታጋቾች አስከሬኖችን ፍለጋ የሚያግዙ 81 የአደጋ ጊዜ እርዳታ ሰራተኞች ወደ ጋዛ መላኳን ቱርክ አስታወቀች። አንድ የሀገሪቱ መከላከያ ሚኒስቴርን ምንጭ ጠቅሶ ኤፍፒ እንደዘገበው ባለሙያዎቹ እገዛ የሚያደርጉት እስካሁን ያልተገኘ የ19 ታጋቾችን አስክሬን ፍለጋ ነው። ሚኒስቴር መስሪያ ቤቱ እንዳለው የሰዎቹ ተልእኮ ሰብአዊ እርዳታ ማስተላለፍ፣ አስከሬኖችን መፈለግና የተኩስ አቁሙን ማስጠበቅ ነው። የቱርክ የአደጋ ጊዜ እርዳታ ሰራተኞች ከቱርክ በተጨማሪ ሶማሊያ፣ የፍልስጤም ግዛቶች፣ ኤኳዶር እና ፊሊፒንስን ጨምሮ ከሀምሳ በሚበልጡ ሀገራት የህይወት አድንና የሰብአዊ እርዳታ ተልዕኮዎችን አከናውነዋል። ይህ ዶችቨለ ዲደብሊው ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና እርሶቹን በድጋሚ በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ ዛሬ ጠዋት በታጣቂዎች መገደላቸውን የወረዳው አስተዳደር አስታወቀ። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባሰራጨው ዘገባ የወረዳው ምክትል አስተዳዳሪና የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ዛሬ ጠዋት በተተኮሰባቸው ጥይት ህይወታቸው ማለፉን አስታውቋል። የአፍሪቃ ህብረት ማደጋስካር ውስጥ ተደረገ ያለውን መፈንቅለ መንግስት አወገዘ። ህብረቱ ትናንት ባወጣው መግለጫ የማደጋስካር ጦር ኃይል የሀገሪቱን የመንግስትነት ስልጣን መያዙን ተቃውሟል። የማደጋስካር ፕሬዚዳንት አንድሬ ራጆሊና ከሀገራቸው መሰደዳቸውን አረጋግጠዋል። በአፍጋኒስታን፣ በኮንጎ ዲሞክራቲክ ሪፐብሊክ፣ በሄይቲ፣ በሶማሊያ፣ በሱዳን እና ደቡብ ሱዳን በአሁኑ ጊዜ ቁጥሩ 14 ሚሊዮን የሚጠጋ ህዝብ በከባድ ረሃብ እየተሰቃየ ነው ሲል የዓለም የምግብ ድርጅት አስታወቀ። ድርጅቱ ዛሬ ባወጣው መግለጫ ይህን ያህል ቁጥር ያለው ህዝብ በረሃብ የሚሰቃየው በዓለም አቀፍ የምግብ እርዳታ መቀነስ ምክንያት መሆኑን ገልጿል። ዜናው በዚሁ አበቃ።